የቀድሞ የዩናይትድ ስቴትስ ፕሬዝደንት ቢል ክሊንተን በትናንትናው ምሽት በዲሞክራቶች ጉባኤ ላይ ፕሬዝደንት ኦባማን ዳግም ለማስመረጥ ታሪካዊና ቀስቃሽ ንግግር አደረጉ። ዝርዝሩን በስፍራው የሚገኘው ዘጋቢያችን ተወልደ ወልደ ገብርኤል ያቀርበዋል። ከውጭው ሐሪፍ ከውስጡ ግን ለአሜሪካ የሚቃጠል ሰውን ለፕሬዝደንትነት መሰየም እፈልጋለሁ አሉ ፕሬዝደንት ክሊንተን። የተቸረላቸው ጨብጨባና ከወንበር ብድግ የማለት ክብር የጀግና አቀባበል ተብሎ ሊጠራ አስችሎታል። ሁላችን እዚህ የተሰባሰብነው ለየብቻችን ሆነን ከምናስብ በጋራ ሆነን ስናስብ የተሻለ ውጤት ያስገኛል ከሚል እምነታችን በመነሳት ነው አሉ። በማስከተል ከወንበር ብድግ ማለትና ጨብጨባው ያቋርጣቸው ነበር። ሆኖም ቀጠሉ። በሁሉም ግንባሮች ሪፐብሊካኖችን ማጥቃት ሪፐብሊካኖች ባለፈው የታምፓው ጉባኤቸው ላይ ፕሬዝደንት ኦባማ ቃላቸው አላከበሩም፣ አገሪቷ በአሁኑ ሰዓት ከአራት ዓመት በፊት ከነበረችበት የኢኮኖሚ ቀውስ አትሻልም የሚል ትልቁ የመከራከሪያ ነጥባቸው ነበር። ቢል ክሊንተን ይህንን ክርክር ዋጋ ለማሳጣት ቀላሉን ሂሳብ በመጠቀም ማስረዳት ያዙ። እስቲ ልብ በሉ፣ ዛሬ አንሻልም ነው የሚሉት። ፕሬዝደንት ኦባማ ስልጣን ሲረከቡ ኢኮኖሚያችን ቆልቁል ተደፍቶ በየወሩ ሰባት መቶ አምሳ ሺህ ሥራ አጥነት እንከስር ነበር። ታዲያ ይሄ ዛሬ አለ እንዴ ብለው ጠየቁ። ቀጥለውም እንዲህ አሉ። የሪፐብሊካኑ ዋና ዓላማ ኢኮኖሚ ሳይሆን ኦባማን ማሸነፍ ነው። የእነርሱ የመጀመሪያ ቅድሚያ አሜሪካን መልሶ ወደ ሥራ ማስገባት አልነበረም፤ ፕሬዚደንቱን ከሥራ ውጪ ማድረግ ነበር። የቀድሞው ፕሬዚዳንት ቢል ክሊንተን የሚናገሩት በቀላል ቋንቋ ነው። ፖለቲካ ለማይገባውም ይገባዋል። እናንተ የተዋቹለት ብልሽት እየጠገነ ነው ያለው አሉ ከሪፐብሊካኑ ፕሬዝደንት ጆርጅ ቡሽ ሥልጣን የተረከቡትን የፕሬዝደንት ኦባማን ጥረት ሲያደንቁ በዘመናቸው በነበረው የኢኮኖሚ እድገት ፕሬዚደንት ክሊንተን እኔንም ጨምሮ ማናቸውም ከእኔ በፊት የነበሩ ፕሬዚዳንቶች ያንን ሁሉ ጉዳት በአራት ዓመት ብቻ መጠገን ባልቻሉ ነበር፣ አሉ። ፕሬዚደንት ኦባማ ግማሽ ጉዞ ናቸው ለማለት ይህንን ጭብጥ በማስገናዘብ አሜሪካኖች በሚቀጥለው ህዳር ወር በሚካሄደው ፕሬዚደንታዊ ምርጫ አስተዋይ ውሳኔ እንዲወስዱም እንዲህ በማለት መክረዋል የምትፈልጉት አሸናፊው ሁሉንም ይወስዳል፣ ያንተ ሕይወት ግን የራስህ ጒዳይ ነው የሚባልበትን ኅብረተሰብ ከሆነ መምረጥ ያለባችሁ የሪፐብሊካኑን ዕጩዎች ነው። የምትፈልጉት ግን ዕድሎቹን የሚጋራ ፣ ኃላፊነቶቹንም የሚጋራ ኅብረተሰብን ከሆነ ድምፃችሁን መስጠት ያለባችሁ ለባራክ ኦባማና ለጆ ባይደን ነው። ቢል ክሊንተን ንግግራቸው ሲጨርሱ ፕሬዚደንት ኦባማ ድንገት ወደ መድረኩ ብቅ አሉ። በጋለ ስሜትና መተቃቀፍ መድረኩን ዛሬ ለሚካሄደው የፕሬዝደንት ኦባማ ታላቁ ንግግር አዘጋጁት። ይህ የትናንትናው የፕሬዝደንት ነበር። ቢል ክሊንተን ንግግር የተለያየ አስተያየት ሲሰጥበት ብለዋል አቶ ዘበነ መሰለ። በዚህ የቻርለት ከተማ የኦባማን የምርጫ ዘመቻ ሲደግፉ የቆዩ ናቸው። መጀመሪያ እንደገና እድል በመስጠት በጣም ነው የማመሰግነው አቶ ቶለ። ፕሬዚዳንት ክሊንተን በጣም ጥሩ ንግግር ነው ያደረገው። እንደምታውቀው በጣም ጥሩ ተናጋሪ ነው። በእውነት ነው ምልህ ዋን ኦፍ ግሬተስት ሊደር መሆኑን አረጋግጧል። በሆነ ነው። በተለይ በዶሜስቲክ ኢሹ በደንብ አድርጎ ነው የተናገረው። በጣም ትልቅ ቡስ ነው የሰጠው። ይሁንና እኛ እንደምታውቀው ደጋግም ተናገርኩት እኛ የውጭ ሰዎች አፍሪካኖች ብዙ ጊዜ ኮንሰርን የሚያደርገን በአሜሪካ የውጭው ፖሊሲ ላይ ነው። በተለይ በእኛ በሀገራችን ላይ በሌሎች ላይ የሚያደርጉትን በተለይ የአምባገነን መንግስቶች ላይ የሚያደርጉትን ድጋፍ እንዲያቆሙ ነው የምንፈልገው። ምክንያቱም ዋናው ቫሊዋቸው ዲሞክራሲ ነው ነፃነት ነው የሚሉት በዚህም ነው የሚኮራባቸው። ግን ይህንን ደግሞ የግድ ማስፋፋትና መደገፍ አለባቸው እና ከሁሉ ነገር የውጭውንም ፖሊሲ ጨምሮ በሚናገር ምን ያህል ባደመቀው ነበር እና በአጭሩ፣ ዲሞክራቶች በእውነት ነው እኛን እና የመሳሰሉት ሁሉ ድጋፍ ሊያገኙ ከፈለጉ፣ በተለይ እኛ ኢትዮጵያኖች ሀፍ ሚሊዮን በላይ ነው የምንገኘው እዚህ። ይህንን ቦት የሚፈልጉ ከሆነ በአስቸኳይ በሀገራችን ላይ የሚደረገውን በህዝባችን ላይ የሚፈጸፈውን ግብ ማቆም አለባቸው፣ መቃወም አለባቸው። አለአግባብ የሆነውን እርዳታ ሁሉ ማቆም አለባቸው እና ይህንን እንደው ግንዛቤ ቢያደርጉልን ደስ ባለን ነበር እኛም ፊትም እንደምንደግፈው ዲሞክራቶችን በመደገፍ ላይ እንቀጥላለን። ማለት ነው። ይህን ነው እንግዲህ ባጭሩ ልነግር እንፈልገው። ጉባኤው ዛሬ ፕሬዚደንት ባራክ ኦባማ ማታ ከአስር ፒኤም አካባቢ ጀምሮ ንግግር ካደረጉ በኋላ ይጠናቀቃል። ከዚያ ፕሬዝደንት ኦባማና ሪፓብሊካኑ እጩ ሚትራምኒ በሚቀጥለው ጥቅምት ሶስት የመጀመሪያው ክርክራቸው ያካሄዳሉ። በዚሁ ልሰናበት። ተወልደ ወልደ ገብርኤል ነኝ ከቻርሎት ኖርዝ ካሮላይና።